ድሬዳዋና በዙሪያዋ የሚገኙት ሁለቱ የሶማሌ ጎሳዎች ማለትም ኢሳና ጉርጉራ በኡጋዞቻቸው አማካኝነት እርቅ ጀምረዋል። በሁለቱ ጎሳዎች ግጭት ምክንያት ሰው ሕይወት ማለፉን፣ የአትክልትና የጫት እርሻ መውደሙን፣ እንስሳት መዘረፋቸውንና ሰዎችን መፈናቀላቸው ተዘግቧል። የእርቁ ሂደት ፖለቲካዊ ጉዳዮችንም እንደሚያካትትና የፊታችን ሐሙስ የኢሶዴፓ አመራሮች እርቁ ወደሚካሄድበት ወደ ኤረር እንደሚሄዱ ተገልጿል። አዲስ ቸኮል ዝርዝሩን ይዟል። መቀመጫቸውን ድሬዳዋ ላይ ያደረጉት የኢሳ ኦጋዝ ሙስጠፌና የጉርጉራ ኦጋዝ ዚያድ ዛሬ ለሁለቱ ጎሳዎች እርቅ ወደ ተመረጠቸው ኤረር ገብተዋል። ለአስር ቀናት ይቆያል ተብለው በሚጠበቀው በዚህ የእርቅ ስነ ስርዓት ላይ ከሁለቱም ጎሳዎች የተመረጡ 38 ንዑስ ጎሳ መሪዎች እንዲሁም ከሌሎች የሶማሌ ጎሳዎች የተመረጡ 11 አስታራቂ ሽማግሌዎች ተገኝተዋል። የእርቅ ሂደቱን በተመለከተ የኢሳ ጎሳ የህዝብ ግንኙነት ኃላፊ የሆኑት አቶ ማህመድ ማሊን እንዲህ ይላሉ ናቸው ሁለት አይነት ይከፋፈላሉ። አንደኛው እንደምናካሳም በተመለከተ እና ወደ ህግ ወደ ትራዲሽናል ህግ የሚያስፈልግ ነው። ሌላው ደግሞ የእርስ በርስ መፈራረቅ እንዳለበት ነው እና መጀመሪያ ያለውን ችግሮች ይታያሉ ደግሞ በኩል ያለው በመልካይ ደብቶ በኩል ያለው ችግር እና በኤረር ከሶስት የተወጣጡ ድሬዳዋና ኤረርን ጨምሮ በበርካታ ወረዳዎችና ቀበሌዎች አብረው የሚኖሩት የኢሳና ጉርጉራ ጎሳዎች ባለፉት ወራት ተደጋጋሚ ግጭቶች ውስጥ ገብተዋል። በዚህም በርካታ ውድመቶች ደርሰዋል። ከደረሱት ጉዳቶች መካከል ከፊሎቹን የጉርጉራ ጎሳው ዋና ጸሐፊ የሆኑት አቶ ጀማል ኡመር ይናገራሉ። ሰፋፊ እንግዲህ የብርቱካን መሬቶች አሉ። በግለሰብ ደረጃ ያላቸው ጎድ የምትባለው ቀበሌ ላይ ብቻ ወደ ሁለት ሺ አራት መቶ አስራ ስድስት ብርቱኳን ፖም ብሎ በተዘጋጀ መንገድ በተጨፍጭፈዋል። ብርቱኳን ተክል ራሱ ግንዱ ፍሬው በተጨማሪ ወደ አስራ ሰባት የሚጠጉ ቤቶች ደግሞ ኤረር ላይ ቃቷል። ህዝቡ በማላቸው ግጭት ተፈጥሯል። ሶስት ሰዎችም ሞቷል። ይህ ወደ አምስት ሰው ምናምን አካባቢ የሞተ ይመስለኛል። ሁለቱ ጎሳዎች ከአምስት መቶ አመት በላይ የተዳደሩበት ሄር የተባለ መተዳደሪያ ህግ አላቸው። በዚህ ህግ መሰረት አጥፊው እንዲክስ፣ እርቅም እንዲወርድ ሲያደርጉ ኖረዋል። በአሁኑ ሰዓት ዘመናዊም ፖለቲካ የሚቀላቀለው የሁለቱ ጎሳዎች ግጭት ከኦጋዞች ባሻገር የፖለቲከኞችንም ጣልቃ ገብነት የሚፈልግ ሆኗል። የፊታችን ሀሙስም የኢሶዴፓ ከፍተኛ አመራሮች ወደ ኤረር ይሄዳሉ ብለው እንደሚጠብቁ የእርቁ ተሳታፊዎች ዜናዎች ገልጸዋል። ለአሜሪካ ድምፅ አዲስ ቸኮለኝ ድሬዳዋ